ትንቢተ ሆሴዕ ምዕራፍ ዘጠኝ። እስራኤል ሆይ ከአምላክህ ተለይተህ አመንዝረሃልና እንደ አሕዛብ ደስ አይበልህ፣ ሐሴትንም አታድርግ። በእህሉ አውድማ ሁሉ ላይ የግልሙትናን ዋጋ ወድደሃል። አውድማውና መጥመቂያው አይመግባቸውም፣ ጉሽ ጠጅም ይጐድልባታል። በእግዚአብሔር ምድር ላይ አይቀመጡም፣ ኤፍሬምም ወደ ግብፅ ይመለሳል በአሦርም ርኩስን ነገር ይበላሉ፣ ለእግዚአብሔርም የወይን ጠጅን ቁርባን አያፈሱም። መሥዋዕታቸውም ደስ አያሰኘውም፣ የሐዘንም እንጀራ ይሆንላቸዋል፤ የሚበላውም ሁሉ ይረክሳል። እንጀራቸውም ለሰውነታቸው ይሆናል እንጂ ወደ እግዚአብሔር ቤት አይገባም። በዓመት በዓል ቀንና በእግዚአብሔር በዓል ቀን ምን ታደርጋላችሁ? እነሆ ከጥፋት ሸሽተው ሄዱ፣ ግብጽም ትሰበስባቸዋለች፣ ሜምፎስም ትቀብራቸዋለች። ሳማም የብራቸውን ጌጥ ይወርሳል፣ እሾህም በድንኳናቸው ውስጥ ይበቅላል። የበቀል ወራት መጥቶአል፣ የፍዳም ወራት ደርሶአል፣ እስራኤልም ያውቃል። ከኀጢአትህና ከጠላትነትህ ብዛት የተነሣ ነቢዩ ሰንፎአል፣ መንፈስም ያለበት ሰው አብዶአል። ኤፍሬም ከአምላኬ ጋር ተመልካች ነበር! አሁን ግን ነቢዩ በመንገዱ ሁሉ ላይ የወፍ ወጥመድ ሆነ፣ በአምላኩም ቤት ጠላትነት አለ። በጊብዓ ዘመን እንደ ነበረ እጅግ ረከሱ። እርሱም በደላቸውን ያስባል፣ ኀጢአታቸውንም ይበቀላል። እስራኤልን በምድረ በዳ እንዳለ ወይን ሆኖ አገኘሁት። አባቶቻችሁንም ከመጀመሪያዋ ዓመት እንደ በለስ በኵራት ሆነው አየኋቸው። እነርሱ ግን ወደ ብዔልፌጎር መጡ፣ ለነውርም ተለዩ፣ እንደ ወደዱትም ርኩስ ሆኑ። የኤፍሬምም ክብር እንደ ወፍ በርሮ ይጠፋል፤ መውለድና ማፀነስ ማርገዝም አይሆንላቸውም። ልጆቻቸውንም ቢያሳድጉ ሰው እንዳይቀርላቸው ልጅ አልባ አደርጋቸዋለሁ። ከእነርሱም በራቅሁ ጊዜ ወዮላቸው! እኔ እንዳየሁ የኤፍሬም ልጆች ለምርኮ ተሰጥተዋል። ኤፍሬምም ልጆቹን ወደ ገዳዮች ያወጣል። አቤቱ ስጣቸው፤ ምን ትሰጣቸዋለህ? የሚጨነግፍን ማኅፀን የደረቀውንም ጡት ስጣቸው። ክፋታቸው ሁሉ በጌልገላ አለ፤ በዚያ ጠልቻቸዋለሁ። ስለ ሠሩት ክፋት ከቤት አሳድዳቸዋለሁ፤ ከእንግዲህ ወዲህ አልወዳቸውም። አለቆቻቸው ሁሉ ዓመፀኞች ናቸው። ኤፍሬም ተመታ፣ ስሩም ደረቀ። ፍሬም፣ አያፈራም። ደግሞም ቢወልዱ የማኅፀናቸውን ፍሬ እገድላለሁ። አልሰሙትምና አምላኬ ይጠላቸዋል። በአሕዛብም መካከል ተቅበዝባዦች ይሆናሉ።